የዓይን ምስክሩ ለስራ ጉዳይ ወደ ወላይታ ሶዶ በሄዱበት አጋጣሚ አየሁ እንዳሉት በወላይታ ሶዶ ከተማ መስፋፋት ሰበብ ቤቶች የፈረሱትና አርሶ አደሮችም ከይዞታቸው የተፈናቀሉት በስምንት የገበሬ ቀበሌ ማህበራት ነው። አንደኛው ቀበሌ ገበሬ ማህበር ዋረዛ ገሬራ ይባላል። ሌላው ዋረዛ ሾሆ ይባላል። ሌላው ዳሞት ወጃ ይባላል። ሌላኛው ዳልቦ ወገኔ ይባላል። ሌላው ደግሞ ኮካቴ ማረጨሬ ይባላል። እዛ ቦሰቀጫ የሚባልም ቀበሌ አለ። ኦፋ ሴሬ የሚባል አለ። በስተ መጨረሻ ስምንተኛው ኦፋ ገንደባ የሚባል ቀበሌ ነው። እና በአዲሱ የከተማው ፕላን ውስጥ እነዚህን ከተማው እንዲያካትት እና እንዲሰፋ የሚል ነገር እንደተወሰነ ነው እና በእነዚህ ቀበሌ ገበሬ ማህበራት እንግዲህ ያው የአርሶ አደር ይዞታዎች ናቸው። በእርሻ ስራ ነው ሰዎቹ የሚተዳደሩት እና እዛው በሚኖሩበት ለልጆቻቸውም በደጃፋቸው ነው ቤት የሚሰሩት። ያ ቤት ነው አሁን እየፈረሰ ያለው በአብዘኛው በእነዚህ የገበሬ ቀበሌ ማህበራት። ከሁለት ሳምንት በፊት በተጀመረው በዚሁ ዘመቻ የፈረሱት ቤቶች ከአመታት በፊት እንዲሁም በቅርቡ ኃላፊዎች በፈቀዱት መሰረት ጭምር ተሰርተዋል የተባሉ ቤቶች ናቸው። ከተማ አስተዳደር ከሁለት ከሺ ስድስት ሐምሌ ወር ወዲህ ባለው ነው የሚያፈርሰው ይባላል። ግን ከዛ አልፎ በዘጠና ዘጠኝ ጀምሮ ዘጠና ስምንትም እንደዚህም ጀምሮ የተሰሩ ቤቶች ሁሉ እንደፈረሱባቸው ነው ሰዎቹ ስናገሩ። ያየፋቸውን ቤቶች የሰነበቱ ናቸው። ባለፈው ግንቦት ወር ምርጫ በፊት ለምርጫ ቅስቀሳ ከአስራ ስምንት አመት እድሜ ክልል በላይ ያሉት ልጆች ለነሱ ቤት ልትሰሩ ትችላላችሁ በይዞታችሁ የሚል ነገር ተቀስቅሶ እንደነበረ ነው ሰዎቹም የሚናገሩት። እና በዛም መሰረት የሰሩት ተጨማሪ አዳዲስ ቤቶችም ነበሩ። እነዚያ ሁሉ እንግዲህ እየፈረሰ እንዳለ ነው ያየሁት። የአይን ምስክሩ እንዳሉት ከነሐሴ አጋማሽ አንስቶ በቀጠለው የቤት ማፍረስ ዘመቻ ከ2500 በላይ ሰዎች መኖሪያ የነበሩ ቤቶች እንዲነሱ ተደርጓል። በዚህ የተነሳም ብዙዎች መግቢያተው እየተሰቃዩ ነው እንደአይን ምስክሩ ቤት የፈረሰባቸው ብዙ የሚያሳዝኑ ሰዎች አሉ። ከተማ ውስጥ ወጥተው ቤት እንዳይከራዩ አንድ ቤት ከአንድ ስምንት መቶ ብር እስከ አንድ ሺህ ብር ነው አንድ ክፍል ቤት ከተማ ውስጥ ያንን ስለማይችሉ ምንድን ነው ያሉኝ ሰዎቹ ወደ ሌላ ራቅ ወደ አለ ገጠር መንደር እየሄዱ ክፍት የሆኑ ቤቶችን ከሰዎቹ ላይ ለምኖ አግባብቶም ገጠር ውስጥ እንግዲህ የሚከራይ የለን ግን አግባብቶ መውደቂያ ስላጣ ነው ስለፈረሰብን ነው ባካችሁ እያሉ አንድ መቶ እና ሁለት መቶ ብር ኪራይ ከገበሬ ሌላ ራቅ ወዳ ላይ ከተማ መስፋፋቱ ወዳልደረሰበት ቦታ ላይ ሄደው እንደተከራዩ፣ ትንሽ አቅም ያላቸው እና የሚደግፍ ሰው ያላቸው ወደ ከተማ ሄደው ቤት እንደተከራዩ፣ የቀሩቱ ዘመድ ጋር ለምኖ እንደተጠለሉ ያ እንግዲህ ህጻናትን ከብትን ሁሉ ያካተተ ነገር እንደሆነና በጣም በሚያሳዝን ተስፋ መቁረጥ ውስጥ እንዳሉ ነው እንጂ ምንምንም የተዘጋጀላቸውም ነገር የለም። ለከተማው መስተዳድር ሮሯቸውን ያሰሙት ከይዞታቸው የተነሱት የወላይታ ሶዶ አካባቢ አርሶ አደሮች ለችግራቸውም ሆነ ለስጋታቸው መፍትሄ የሚሆን መልስ አላገኙም። አሁን አርሶአደሮቹ ሮሮ እያሰሙ ያለው ከርሻ ውጪ እኛ መተዳደሪያ የለንም፣ ሌላም ሙያ የለንም፣ የምናውቀውም ስራ የለም። ወደ ከተማ ውስጥ ስንካተት አርሰን የምንበላባት መሬት አንድ መክታር ሩብ መክታርም ግማሽ መክታርም ብትሆን እሷን መንግስት ወስዶ በሊዝ ይሸጣል። እኛ አንዲት ቤት መስሪያ ያህል ቦታ ብቻ ይተውልናል። ከዛ በኋላ ህይወታችን በምንድን ነው የሚሆነው? በምለው ከፍተኛ የሆነ ጭንቀት ውስጥ ገብቶ ያሉት በዛ ነው። ያንን ስጠይቁ ግን አይ በ የራሳችሁን ቤት የምትሰሩበት ያህል ይሰጣችኋል። ከዛ ውጭ ያለ አትክልት ካለ አትክልት ግምት ይሰጣችኋል። ከዛ ውጭ ግን መንግስት መሬት የመንግስት ነው እና መልቀቁ በምትባሉበት ሰዓት ላይ መልቀቅ ነው የሚል አይነት መልስ እንደተሰጣቸው ነው እየነገሩን የነበረው አርሶ አደሮቹ።